ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ዶክተር ሚዛን ኪሮስ በኢትዮጵያ ጤና ሚኒስቴር የኮሮና ቫይረስ ብሔራዊ ግብረ ኃይል አስተባባሪ፣ የክትባት ዘመቻ ኢትዮጵያ ውስጥ ተጀምሯል። በምን መልኩ እየተከናወነ ነው? ከዓለም አቀፉ ማህበረሰብስ ምን አይነት እገዛዎችን እያገኘችው ነው? እንግዲህ የክትባት ፕሮግራም ሁለት እንደምታስታውሱት ኢትዮጵያ ውስጥ ሆነው ካለፈው አንድ ወር ጀምሮ እንግዲህ በተደረጉ ከፍተኛ የሆኑ ያው ሀገራዊም ዓለም አቀፋዊ ድርድር ኢትዮጵያ እንግዲህ አንዱ ክትባት ቀድሞ ካገኙ ሀገሮች እንድትሆን ማድረግ ተችሏል። ስለዚህ በዚህ ሂደት ውስጥ በዚህ በኮቫክስ አሬንጅመንት በሚባለው አለም አቀፍ ትብብር ውስጥ በሁለት ሺ ሀያ አንድ መጨረሻ ድረስ እስከ አርባ ሁለት ሚሊዮን ዶዝስ ለማግኘት ወይም ወደ ሀያ አንድ ሚሊዮን ዶዝ የሚከተብ እንደማለት ነው። ያን ለማግኘት እንግዲህ ስምምነት ተደርሶ፣ ነገር ግን ያው በቫክሲኑ ከስር ከስር እየተመረተ የሚመጣ እና ያው ለብዙ ሀገራትን የሚሰረከመው ነገር ተያይዞ የመጀመሪያው ሁለት ነጥ ሁለት ዶዝ ከኮቫ ካሬጅመንት ና ወደ ሶስት መቶ ሺ ዶዝ ደግሞ ከቻይና መንግስት በድጋፍ ያገኘውን ዶዝ መነሻ በማድረግ በተለይ ደግሞ እንግዲህ እንደምታውቁት ያው እንደኛ ባለ ሀገር ያው በተቻለና አቅም ባላቸው ሀገር የክትባት መኖር ለዚህ በሽታ መከላከል በጣም ትልቅ ዜና ነው። ያንት ከሰማንያ እና ሰማንያ አምስት በላይ የህብረተሰብ ክፍልን መከተብ ከተቻለ የበሽታውን ስርጭት በራሱ በጣም መከፍተኛ መጠን ቀንሷል። በኛ ሀገር ግን ያው ያን የማድረግ አቅሙም ያው የዓለም አቀፍ አቀቦቱ ስለሌለ የክትባቱ መምጣት ያው ባለው የመከላከል ስራ ላይ አንድ ተስፋ ነው እንጂ በራሱ ያው ሜጀር ብሬክሩ ሆኖ ነገሮችን የሚቆጣጠር አይደለም። ለምን የምናገኘው እንትን በጣም ጥቂት ከመሆኑ ተያይዞ፣ ስለዚህ ከዛ ጋር ተያይዞ በዋናነት እየሰራን ያለ ነው የምናገኛትን በጣም ውስን ሀብ በተለይ በስራቸው ተጋላጭ ሆኑ እና ከስራቸው ውጭ ደግሞ በበሽታው ቢጋለጡ የመሞት እድላቸው ከፍተኛ የሆነ የህብረሰብ ክፍሎች እስካሁን ባለ መረጃ መነሻ በማድረግ እነሱን ልዩ ትኩረት በመስጠት የመከተል ስራው ያው በስፋት እየሄደ ያለ ነው። ስለዚህ በዚህ ሂደት መሰረት ያው አሁን የጤና ባለሙያዎችን እና እድሜያቸው ከሀምሳ በላይ ሆነው የሚታወቅ የሕክምና ተጓዳኝ ችግር ያለባቸውን ምክር በመስጠት የመከተበው ሂደቱ እየተከናወነ ያለው በተለይ ከመጪው አንድ ወር ጀምሮ ደግሞ በስራቸው ምክንያት ጤና ባለሙያ ውጪ ሆነው ተጋላጭ የሆኑ የተለያዩ ህብረተሰብ ክፍሎችን እንደ ትራንስፖርት ሰራተኛ፣ መምህራን፣ ፖሊስ፣ እነዚህ በጣም ከተለያዩ ከማህበረሰቡ ጋር ቶሎ ቶሎ ኢንካውንተር ያላቸውን በመምረት ያው ወደ እነሱ ማጥፋት የሚከጥል ይሆናል። ከእሁድ በነበረኝ መረጃ ከአምስት መቶ ሰላሳ ሺህ በላይ ሰዎችን ያው መከተብ ተችሏል። ስለዚህ አይ ቲንክ ትልቁ ኢሹ የነበረው ክትባት እንግዲህ በተለይ አዳዲስ ክትባትን እንደ ኢትዮጵያ ባለ በጣም ሰፊ የሀገር መልክዓ ምድር ከባድ በሆነባቸው አካባቢ ቢያንስ የአንድ ወር አንድ ወር ተኩል ዝግጅት ይፈልጋል። ግብአቱን በእያንዳንዱ ጤና ተቋማትና ወረዳ ማድረስ ያስፈልጋል። በተለይ አሁን ያው የተወሰኑ ቦታዎች ላይ የጸጥታ ችግር ያለባቸው አካባቢም ያው ነገሮችን ዴሊቨር ማድረግ ራሱ የሚፈጥረው ተጽዕኖ አለ። ሰው አንዱ ግባቱን በየተቋማቱ ማድረስ ትልቅ ስራ ነው። ከዛ በላይ ደግሞ አዲስ ክትባት ከመሆኑ ጋር ተያይዞ ጤና ባለሙያውን ያው በየስቴሽኑ ያው ማሰልጠን ሆረንት ማድረግ ያስፈልጋል። በዛ ሁልክ ደግሞ ክትባቱ ሲሰጥ መመራት ስላለባቸው መረጃዎችን በማሰልጠን እና በተለይ ቅጣ ቅጾችን በየተቋማቱ ማድረስ፣ እነዚህ ሰፊ የሆነ የዝግጅት ስራ ይፈልጋሉ። እንደምታውቁት እንግዲህ የዚህ ክትባት ዓለም አቀፍ ያው አዲስ ከመሆኑ ጋር ተያይዞ በጣም ብዙ የተለያዩ መረጃዎችን በኔጌቲቭ መልክ የሚመጡ ከመሆኑ ጋር ተያይዞ ህብረተሰቡን በአንድ ለመፍቀድ ሲል የኮሚኒኬሽን ስራ የሚፈልግ ነው እና ሰው እነዚህ ስራዎች ያው የተወሰነ ጊዜ ይወስዳል። ሌላ በዋናነት ግን ክትባቱ ቢገኝም እነዚህ ክትባት ፕሮግራም ለማድረግ ከፍተኛ የሆነ ሀብት ይፈልጋል ቅድም ያልኳቸው ተግባራትን ለመከወን። ስለዚህ ያንንም ሀብት እንግዲህ ዘጋጅቶ ለየወረዳው ሊደርስ አድርጎ በዛ መሰረት ክትባት በሚፈለገው ፍጥነት ከማስኬድ አንጻር የራሱ ቻሌንጆች ነበሩ። አሁን ግን አብዛኞቹ የዝግጅት ስራዎች ያው ጥሩ በሚባል መንገድ ያው አልቋል። መድኃኒቶች ወስጦ ኦልማስ በሁሉም ጤና ተቋማት ያው ደርሰዋል። አሁን ያለን ደረጃ ስልጠናዎቹ በየደረጃ አልቋል። ያው የተወሰነ የበጀት ክፍተት ነበረው፣ እሱም ለሁሉም ክልሎች የሚለስ ተደርጓል። ስለዚህ በተለይ በዚህ ሳምንትና በመጪው ሳምንት በጣም አግሬሲቭሊ እንደሚሄድበት ነው ያለን መረጃ። ስለዚህ በአጠቃላይ እንግዲህ ያው እስካሁን ወደ ፌደሬሽን ክፍላት ያልኩት ከአምስት መቶ እሑድ ባለው በጣም ስለሚደረግ መቶ በላይ ሊሆን አሁን ያለበት ሂደት ነው አጠቃላይ። ባህር ማዶ ነዋሪ ከሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያንስ የምትሹት እገዛዎች አሉ? ለኮሮና ቫይረስን ለመከላከል ወይም ለመቋቋም አኳያ። በዚሁ አጋጣሚ በተለያየ የዓለማት ክፍል የሚኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያን ያው በዚህ በጣም አስቸጋሪ ወረሽኝ ከመጀመሪያ ጊዜ ጀምሮ ያው ባሉበት ቦታ ሆነው ስለ ራሳቸው ጤና ሳይሆን ሲያስቡ የነበሩት ይህን ከባድ ችግር ሀገራችን እንዴት ወጥታለች የሚለው በጣም ሁሉንም በየዓለሙ የሚኖር ዜጎቻችንን ሲያሳስብ የነበረ። ማሳሰብ ብቻም አይደለም። ችግሩን በደንብ ስለተረዱት ሀገራችን መርዳት አለብን በሚል ራሳቸውን እንግዲህ እንደግል በግለሰብም በተለያዩ መዋቅር በማደራጀት የዓለም አቀፍ ትኩረትና ያው ኮንሰርን መሆን ከተረጋገጠበት ጀምሮ በጋራ በጣም በቅርበት እየተሰራን መሆኑ በዚህ አጋጣሚ ማንሳትም፣ እንዲሁም በየደረጃው ላላችሁ በዚህ ሂደት ውስጥ ከጎናችን ሆናችሁ ስታግዙን የነበራችሁ ሁላችሁም ዜጎቻችንን ያው አመስገን እፈልጋለሁ። እንግዲህ ባለፉት አንድ አመታት በፌደራል ደረጃ፣ በማካከል ደረጃ፣ በክልል ደረጃ በጣም ሰፊ የሆነ ድጋፍ በባህር ማዶ ከሚኖሩ ኢትዮጵያውያን ሲደረግ ነበረ። እንግዲህ ድጋፎቹ አንድም በመሰረታዊ የሆኑ የ በጤና አካባቢ ያሉ ሰዎች የእውቀት ሽግግርን ከማድረግ ያው እንግዲህ በቨርቹዋል ፕላትፎርሞች የታገዙ ሰፋፊ የሆኑ ስለበሽታው ስለየህክምና ስለ ያው የህክምና ቹ መሰረታዊ ብዙ ስራዎች ይደረግ ነበር። እንግዲህ አንዱ የአቅም ግንባታ ላይ በስፋት ስራ ተሰርተዋል። ሁለተኛው የአቅም መገንባት ብቻም ሳይሆን ዲያስፖራ አድቫይዘሪ ካውንስል ከተለያዩ ሀገራት ያሉ በጋራቸው ራሳቸውን በካውንስል በማቋቋም ከጤና ሚኒስቴር እና በየደረጃውን በክልል ቢሮ ኃላፊዎች ጋር የጋራ ፕላትፎርም በመፍጠር በየጊዜው የሚያጋጥሙ ችግሮች ላይ በጋራ የመምከር፣ ችግሮች ሲያጋጥሙ እንዴት እንሂድበት የሚለው እየተገናኘን እንግዲህ የመምከር ሂደቱም አለ። ስለዚህ ያ ደግሞ ሁለተኛው ጠቃሚ ነው። ሶስተኛው ግን በግብአት ደረጃ ሲደረግ የነበረው ድጋፍ መቼም በጣም ብዙ ነው። በተለይ እንግዲህ እንዳልኳቸው ይሄ ለታዳጊ ሀገሮች በጣም ስን ባላቸው ሀብት ባላቸው ሀገሮች የጤና ተቋማትን በአጭር ጊዜ ማስፋፋት በተለይ አብዛኞቹ መሳሪያዎች በጣም ውድ ከመሆናቸው ጋር ተያይዞ ያ በአጭር ጊዜ በእኛ ብቻ ያው የሚታሰብ ከለመር ጋር ተያይዞ ሁሉም ከሚሰራበት ቦታ ኢትዮጵያውን ያው በማሰባሰብ መጀመሪያ አካባቢ እንደ በዓለም ላይ በገበያ ራሱ ብር ቢኖር ከማይገኙ እንደ ማስክ ፐርሰናል ፕሮቴክቲቭ ኢኩይፕመንት ለጤና ባለሙያዎች የሚውሉ የተለያዩ መከላከያ አይተሞችን በስፋት ሊደግፉ እንደነበረ በተለይ ደግሞ ቅርብ ጊዜም ያው ከኦክሲጅን ጋር ተያይዞ እጥረቶች በነበሩ ያንንም ለመቅረፍ እንዲያግዝ የተለያዩ የዚህ የጽኑ ሕክምና አገልግሎት ለማገዝ የሚችሉ የሕክምና መሳሪያዎች የኦክሲጂን ኮንሰንትሬተሮች፣ መካኒካል ቬንትሌተሮች፣ የተለያዩ ግብአቶችን ባህር ማዶ በሚኖሩ ኢትዮጵያውያን እና ትውልድ ኢትዮጵያውያን በስፋት ሲደረግ የነበረ ነው። ስለዚህ ያ ደግሞ በእስካሁን ባረግ ነው ምላሽ ያው በጣም ያገዘን መሆኑን አክኖሌጅ እና አፕሪሼት ማድረግ ፈልጋለሁ። እንግዲህ አሁን ጎይንግ ፎርዋርድ በተለይ ቅድም ባልኩት ነገር እንደ ኢትዮጵያ እንግዲህ ትልቁ ያው አስጊ ሁኔታ የተጋረጠው አሁንና በተለይ ነገሮች አሁን በአጭር ጊዜም ደግሞ መቆጣጠር ካልቻለ የመጪው ጊዜ ሞር የሀብት ፍላጎቱ የዛሬ ዓመት ታደርግ ነው በላይ አሁን ያስፈልጋል የሚለው ያው ሊቀመጥበት የሚገባው ስለዚህ እንግዲህ ለሕክምና አገልግሎት የሚያስፈልጉ የተለያዩ የአይሲ መድኃኒቶች አሉ። ቅድሚያቋቸው እንደ ያው ሕክምና ባለሙያዎች የሚሉ የ ኤን ናይንቲ ፋይቭ ፌስ ማስክን ጨምሮ በሚጠቀሙባቸው ፕሮቴክቲቭ ሽልዶች ያሉ እነዚህ ግባቶች፣ በተለይ በሽታ በጨመረ ቁጥር ያው ሆስፒታሎችም እያስፋፋን ስለምንሄድ ያንን የሚጠቀመው የጤና ባለሙያ ቁጥርን በዛ ውድ እየጨመረ ነው የሚሄደው። ስለዚህ እነዚህ ግባት አቅርቦት ሁልጊዜም በጣም ያው አስፈላጊ የሆነ ነው የሚሄደው። በተለይ ትልቁ እንደ ሀገር ሌላው ስጋት ያለው እንግዲህ የኦክሲጂን አቅርቦት ከሙነጋ ተያይዞ የኦክሲጂን አቅርቦት እንዲያጉዝ የሚችሉ አካባቢ በቀላሉ ተገተው ሊላኩ የሚችሉ እንግዲህ የተለያዩ የሕክምና ግብዓቶች ላይ በጋራ መደጋገፉ በጣም ጠቃሚ ሀሳብ ይሆናል እና ስለዚህ አይ ቲንክ በተለይ የኮቪድ ምላሽ ጋር በተያያዘ አሁን እንደ ሀገር ከፍተኛ የሆነ ሀብት የሚያስፈልግበት መሆኑን መገንዘብ ያስፈልጋል። በተለይ እንደምታውቁት ያው ኮሮና አስፔክት ያደረገው ትሄን አሁን ሳይሆን በዋናነት የሀገራትን ኢኮኖሚ በጣም በከፍተኛ የመታበት ከመሆኑ ጋር ተያይዞ የኛም የሀገራችን ኢኮኖሚ በዚህ በኮሮናው ያው ከተጎዱ ኢኮኖሚዎች ከአንዱ መሆኑን መገንዘብ ያስፈልጋል። ያን ተያይዞ እንግዲህ መስ መንግስትን ሊኖረ የሚዘው የሚችለው አቅም በጣም ውስንነት ሊኖር እንደሚችል መገንዘብ ያስፈልጋል። እንግዲህ በተጨ ተጨማሪ ሀገር እኛም ደግሞ እንግዲህ የነበሩ ውስጣዊ የተለያዩ ችግሮች ጋር ተያይዞ ያው እንግዲህ የኢኮኖሚ ጫናው በዛ ልክ የሚቀመም መሆኑን ተሳቢ ማድረግ ያስፈልጋል ነው። ስለዚህ በአጠቃላይ የውጭ ዜጎቻችን እንግዲህ የሀገራችንን በዚህ ሰዓት ከየትኛውም ጊዜ በላይ ማገዝ መርዳት ያለብን ሰዓት ነው የሚለውን ማንሳት ይፈልጋለሁ። አውስትራሊያን ጨምሮ ከተለያዩ ዓለማት ወደ ኢትዮጵያ ሄደው በዚሁ በኮሮና ቫይረስ ጠቁ ወገኖች አሉ። ለእነዚህ ወገኖች ምን አይነት ገዛዎች ይደረጋሉ? አገር ቤት ውስጥ ያው እንግዲህ ይሄኛው የአንድ ሰው የሚያው ዲቴል እንግዲህ ስፔሲፊክ በተለያየ አጋጣሚ እንግዲህ ወደ አገር ቤት ሰው ተመልሶ በዚህ ሂደት ውስጥ በአል ጠበቀ ሁኔታ እንግዲህ ለበሽታው ተላጭ ሊሆን ይችላል። እንግዲህ እንደ ማንኛውም የህብረተሰብ ክፍል እንግዲህ ያው ይሄን ሂደት ከሄዶ ችግሮች በሚያጋጥሙበት ሁኔታ ውስጥ አማራጮቹ ቅድም እንዳልኩት ማንኛውም ዜጋ የሚሰጠውን ፕሪቪሌጅ በዚህ ሂደት ውስጥ እክል ያጋጠመው ማንኛውም ሰውን ቢኖር ተመሳሳይ ፕሪቪሌጅ ተሰጥቶ የሚከናወን ነው እስካሁን ባለው ሂደት ያ ማለት እንግዲህ በአንድ ሰው በተለይ በቤት ውስጥ ሕክምና አገልግሎት ማግኘት ማድረግ የማይችል ከሆነና በመንግስት ተቋማት ውስጥ ሕክምናው ለማገኘት ቢፈልግ ያው የነበረበት ፕሪቬት ስታተስን ታሳሊ ሳያደርግ እንደ ማንኛውም በሀገር ውስጥ ነዋሪ ኢትዮጵያዊ እኩል የሕክምና አክሰስ እንዲሁም ያው የሕክምና አክሰሱን እንግዲህ ያለ ክፍያ በመንግስት ተቋማቶች ያው እየሰጠን ያለንበት ሁኔታ ነው ያለው። በተመሳሳይ እንዲሁ ከምርመራም ከምን በተመሳሳይ አይነት ፕሪቪሌጅ ነው እንደ ሀገር በመስጠት ሂደት ውስጥ ያለ ነው ግን በተለያየ አጋጣሚ ደግሞ እንግዲህ በግል ህክምና ውስጥም የመታከም ፍላጎቱና ምርጫውም ካለ በዛ መሰረት ቲንክ የሚከናወን ነው። እንግዲህ እስካሁን ባለው ሂደት ውስጥ በሲስተም ደረጃ ያው በእኩል አይን እይታ በማየት እና እንግዲህ አገልግሎቱን ለሁሉም ክፍት አድርገን ነው እስካሁን እየሰራን ያለ ነው ና እንግዲህ አገልግሎቱ እኔም በዚህ ወይ ነው ልገልጸው የሚችለው። እንግዲህ በግለሰቡ ደረጃ የሚደረጉ የተለያዩ ድጋፎች ነው ይቻሉ ግን በጤና እይታ አንጻር ግን በሀገር ውስጥ የሚኖርም በተለያየ አጋጣሚ ለአጭር ጊዜ ሀገራቸውን ለመጎብኘት የሚመጡ ኢትዮጵያዊና ትውልድ ኢትዮጵያዊያችንም በእኩይን በማየት ተመሳሳይ አገልግሎት ለመስጠት ነው እየተሰራ ያለው። ከባህር ማዶ ወደ ኢትዮጵያ መምጣት እቅድ ላላቸው ኢትዮጵያውያን የጉዞ ማሳሰቢያው ወይም የማስጠንቀቂያ ምክረ ሀሳቦች በጤና ሚኒስቴር በኩል ምንድን ናቸው? ምን ሊያደርጉ፣ ምን አይነት ትኩረት ወይም መሰናዶዎች ሊያደርጉ ይገባል? በቅድሚያ ኢትዮጵያ ከመዝለቃቸው በፊት ጥሩ ጥያቄ ነው። ይህም ኢትዮጵያ ውስጥ እንግዲህ ለእንደዚህ አይነት ከብዙ ጋር በተያያዙ የተዘጋጁ መመሪያ አለ። እንግዲህ አጠቃላይ የመመሪያ ሰላሳ የምንለው አንድ ሰው ከሌላ አለም ያው ወደ ኢትዮጵያ ሲገባ ከመምጣቱ በፊት ያው ማድረግ የሚገባቸው ቅድመ ዝግጅቶች እንግዲህ አንዱ ያው ራስን ጉዞ ከመጀመር በፊት ቢያንስ የኮቪድ ምርመራ አድርጎ ያው ነፃ መሆን ማረጋገጥ ይጠይቃል እንደማለት ሪኳርመንት ነፃም ሲሆን ደግሞ ቢያንስ ምርመራ ውጤቱ ከአምስት ቀን ወይም ከመቶ ሀያ ቅጣት ያላለፈ መሆን አለበት። ኢትዮጵያ ውስጥ ይደርሱ። ስለዚህ አንዱ መንገላታትን በመቀነስ ሁሉ መውሰድ ያለበት ኢትዮጵያ ውስጥ ይደርስ ካለው ታይም መነሽ አድርጎ ከመቶ ሀያ ሰዓት ያልበለጠ የኔጌቲቭ ፒ ሲ አር ሪዛልት ውጤት ይዞ መምጣት ያስፈልጋል። እንግዲህ ይሄ ያው የሚያግዘው ከተለያዩ አለማት እንግዲህ አሁን በተለይ እንደምታውቁት የቫይረሱ ስርጭት እና ራሱንም የቀያየረ የመጣ ከመሆኑ ጋር ተያይዞ ስለዚህ ያው ቫይረሱ ደግሞ ከአንድ ሀገር ሌላ ሀገር የሚሄደው ያው ከሰዎች ጉዞ ጋር ተያይዞ የሚሆን ከመሆኑ ጋር ተያይዞ ስለዚህ ሰዎች ያው ኔጌቲቭ ምርመራ ብቻ ይዘው ወደ ሀገር እንዲገቡ ይጠበቃል። ያም ከተደረገ በኋላ እንግዲህ ቅድም እንዳልኩት ያው ኔጌቲቭ ውጤት ቢኖርም ለተወሰነ ጊዜ ቫይረሱ ሲስተማቲክ ሆነ በላቦራቶሪ እንትኑ ላይ ይገኝ ስለሚችል ቢያንስ ለሰባት ተጨማሪ ቀናት ራሱን አይዞሌት እንዲያደርግ አንድ ሰው ይጠበቃል። እንግዲህ ሁለቱ ኪ ሪኳየርመንት እንደ ፊት ለሁሉም የሚጠይቀው ይሄ ነው። ያሁኑ እንደዚህ ጋር ሆነን ደግሞ ስናወራ እንግዲህ መስታ በብዙ አለም ነው እንግዲህ መረጃ እንደምታዩት የተለያዩ ሀገሮች እንግዲህ ሰርድ ወይ ውስጥ ያው ገብተዋል። አንዳንድ ሀገሮች ሰከንድ ወይ ውስጥ ናቸው። ስለዚህ ኦፍኮርስ እንደምንመጣበት ሀገር ሊለያይ ይችላል። አሁን ቤ አንዳንድ ቦታ ላይ የምንመጣበት ሀገር ከኢትዮጵያ ካለ ሊበዝ ይችላል። ከአንዳንድ ሀገር ነው የምንመጣበት ሀገር ላይ ዝቅተኛ ሆነው እዚህ ላይ ያሉ ሊበዛ ይችላል። ሰው ከዛ ከዛ ተጋላጭነትን ዲፋይን ማድረግ ያስፈልጋል። አይቲንክ ለዚህ ዋናነቱ ኦፍኮርስ ያው ኢትዮጵያ ውስጥ ለመምጣት ተብሎ የሚደረግ ባይሆንም እንግዲህ ትልቁ ያው ማን ያው ኢትዮጵያ ውስጥ የሚኖር መሆናት ኢትዮጵያ ውጭ የሚኖር ኢትዮጵያዊ ደህንነት መጠበቁ ያው በዋናነት የምንፈልገው ከመሆኑ ጋር ተያይዞ የክትባት አገልግሎትን እንግዲህ ባሉበት ሀገር ቶሎ ማግኘት የሚችሉበትን አይ ቲንክ ሞዳሊቲ ታሳቢ ማድረግ አይ ቲንክ በጣም ኢምፖርታንት ነው ብዬ አስባለሁ። እኛ ውስጥ ያለው እንግዲህ የሪሶርስ ጠያው ሊሚትድ ስለሆነ ባሉበት ሀገር እንግዲህ የተሻለ ማግኘት እድል ካለ ጥሩ ሊሆን ይችላል። ስለዚህ ክትባቱ አንዱ መሰረታዊ ነው። በዋናነት ግን እንግዲህ ለመምጣት ሲያስቡ ቻም ሳይሆን በተለይ ከተለያየ አለም የሚመጡ ሰዎች ወደ ኢትዮጵያ ከመጡ በኋላም ማረት ስለሚገባቸው ጥንቃቄ ያው መሰረታዊ ነው። ስለዚህ ይሄ እንግዲህ አሁን ካለን ስርጭትን ማንጻት በተለይ ያው በሽታውን የመያዝ ቻንስ በአሁኑ ሰዓት መወር ከሌላ ጊዜ የሚጨምር ከመሆኑ ጋር ተያይዞ ከቤተሰብ ከቤተዘመድ ጋር የሚደረጉ ግንኙነትን በደንብ ጥንቃቄ ተሞላባቸው መሆን እንዳለባቸው በደንብ ማሳሰብ እንፈልጋለን። ከቤቱ ወጥቶ የተለያዩ መዝናኛ ቦታዎችም ሲሄዱ እዛ አካባቢ ላይም ቢሆን አንደኛ አርአያም ሆኖ መታየት ለህብረተሰቡ፣ ሁሉም ሰው መቼም ቤተሰቡን መቀየር የመጀመሪያ ትንሹ የሚሰጠው ኃላፊነት ነው ይሄን የማስበውና ስለዚህ በቤተሰብ ውስጥ ያሉ እንግዲህ የኮሮናን ሁኔታ በውጭ ዓለም የሚያያቸው ብዙ ነገር ስላለ ያንን ቤተሰብንም ማስተማሩ መሰረታዊ ሆኖ በምንሄድባቸው እንግዲህ ከመጣንም በኋላ እንቅስቃሴን ስናደረግ ማስክና አካላዊ ርቀት መጠበቅ ላይ የዋላ ሆኖ ማገኘት በጣም አስፈላጊ ነው። በተለይ ዝግ የሆኑ ቦታዎች ላይ ሰው መሰባሰብ የሚበዝባቸው ቦታዎች ላይ ያው ያለ ማስክ ሆኖ መገኘቱ እንግዲህ ከፍተኛ ተጋላጭነትን ያው ሊያመጣ እንደሚችል ሁሉም ሊገነዘበው ይገባል። ነገር ግን በአጠቃላይ አሁን ያው ኮቪድ በአንፃራዊ ጨምሯል የምንለው ነገር ግን ቢሆንም ኢትዮጵያውያናት እና ቱ ኢትዮጵያውያኖችን ወደ ሀገራችሁ ለመምጣት የሚከለክል ሁኔታ አለመኖሩን ያው ሁላችንም ልንረዳው ይገባል። ያው እንደ ሀገር ሊመጣ የሚችል አስከፊ ጊዜ ከመምጣት በፊት ነገሮችን ቶሎ አክት ማድረግና ያው መከላከል ስላለብን ነው። ይሄን ትንለው እንጂ ላይክ ኢትዮጵያ ውስጥ ለመምጣት በጣም ይሄን ሀላፊ ሁኔታ አለ ብለን አናምንም። ስለዚህ መሰረታዊ መከላከል ያለ አንድ ሰው እስካረገ ድረስ ባቀዳችሁትና ባሰባችሁት ጊዜ ወደ ሀገራችሁ መምጣት ትችላላችሁ የሚል ምክር ሀሳብ ነው ያለኝ። ዶክተር ሚዛን ኪሮስ በኢትዮጵያ ጤና ሚኒስቴር የኮሮና ቫይረስ ብሔራዊ ግብረ ኃይል አስተባባሪ፣ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ ካሳሁን። እኔም ብዙን ስለሰጠኝ ነው። በተለያየ አለማት ላሉ ዜጎቻችን ስለ ሀገራዊ ሁኔታውን ለማብራራት ብዙን ስለሰጠኝ አመሰግናለሁ።